በቀድሞ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ ትናንት ቅዳሜ በተፈጸመው የግድያ ሙከራ ተጠርጣሪው ማቲው ክሩክስ የተባለ የ20 ዓመት ሰው መሆኑን የፌዴራል ምርመራ ቢሮ ኤፍቢአይ አስታውቋል። የህዳሩ ፕሬዚደንታዊ ምርጫ የሪፐብሊካን ፓርቲው እጩ ተፎካካሪ ትራምፕ በትለር በምትባል የፔንሲልቬኒያ ክፍለ ግዛት ከተማ ላይ ለተሰበሰቡ ደጋፊዎቻቸው ንግግር በማድረግ ላይ ሳሉ የተተኮሰባቸው ጥይት ጆሮቸው ላይ አቁስሏቸዋል። እማኞች እንዳሉት አጥቂው በያ ዘው ጠመንጃ ተኩስ የከፈተው ትራምፕ ለደጋፊዎቻቸው ንግግር ሲያደርጉ በነበሩበት ቦታ አቅራቢያ ካለ ህንጻ ጣሪያ ላይ ሲሆን ሕግ አስከባሪዎች አጥቂውን በጥይት መጥተው ገድለውታል። በጥቃቱ ቢያንስ አንድ የድጋፍ ሰብሳቢው ታዳሚ ሲገደል ሌሎች ሁለት ሰዎች በአስጊ ሁኔታ ቆስለዋል። ተጠርጣሪው ማቲው ክሩክስ የቀድሞው ፕሬዚደንት የምርጫ ዘመቻ ቅስቀሳ ላይ ከነበሩባት ከበትለር ከተማ በመኪና የአንድ ሰዓት ርቀት ላይ የምትገኝ ቤተል ፓርክ የተባለች ከተማ ነዋሪ እንደነበረ ነው ኤፍቢአይ ያስታወቀው። መግለጫው በጥቃቱ ዙሪያ ምርመራው መቀጠሉን አስታውቆ መረጃ ያለው ሰው በአስቸኳይ ባለስልጣናትን እንዲያነጋግር ጥሪ ያቀረበ ሲሆን ስለ ተጠርጣሪው ሌላ ዝርዝር መረጃ አልሰጠም። የቀድሞ ፕሬዚደንት ጥቃቱን ተከትሎ ለሕክምና ከተወሰዱበት ሆስፒታል ሌሊቱን የወጡ ሲሆን በማህበራዊ መገናኛቸው ላይ ባሰፈሩ ጽሁፍ በተተኮሰባቸው ጥይት ቀኝ ጆሮቸው ላይ መቁሰላቸውን ገልጸው ደህና ነኝ ብለዋል። እንዲህ ያለ ድርጊት በእኛ አገር መድረስ መቻሉን ለማመን ያዳግታል ሲሉም አክለዋል። ዛሬ ንጋት ላይ የፒትስበርግ ከተማ የፌዴራሉ ምርመራ ቢሮ የመስክ ቢሮ ልዩ መኮንን ኬቪን ሮጄክ በሰጡት ቃል አጥቂው ጥቃቱን ለመፈጸም ምን እንዳነሳሳው ለጊዜው አናውቅም ያሉት ባለስልጣኑ፣ ሆኖም ያለመታከት ምርመራው ይቀጥላል፣ ወራት ሊወስድም ይችላል ሲሉ አክለዋል። ይፋዊ በሆኑ የመራጮች መዝገቦች መሰረት አጥቂው ማቲው ክሩክስ በሪፐብሊካን ፓርቲ ደጋፊነት የተመዘገበ ሆኖ በቅርቡ ግን ለአንድ ሊበራል ቡድን የ15 ዶላር መዋጮ መስጠቱን በርካታ የዜና ማሰራጫዎች እየዘገቡ ነው። በቀድሞ ፕሬዝደንት ላይ የተፈጸመው የግድያ ሙከራ ፊቱንም የተጋጋለ ሆነውን የፕሬዝደንታዊ ምርጫ ፉክክር ይበልጡን ያጋግለዋል የሚል ስጋት አለ። አስቀድሞም ውጥረት የተመላባቸው በሆኑት ክርክሮች ላይ ጸብ የሚያጫጭሩ ንግግሮችንም ያባብሳል የሚል ስጋት ተደቅኗል። የግድያ ሙከራውን ተከትሎ ፕሬዚደንት ጆ ባይደን፣ ምክትል ፕሬዚደንት ካመላ ሃሪስና የቀድሞ ፕሬዚደንት ባራክ ኦባማ በፖለቲካ ምክንያት የሚፈጸም ጥቃትን አጥብቀው በማውገዝ ጠንካራ መግለጫዎች አውጥተዋል። ከዋይት ሀውስ ቤተ መንግስት፣ ትናንት ከመሸ የተሰጠው ቃል ፕሬዚደንት ባይደን ሚስተር ትራምፕን በስልክ አነጋግረዋቸዋል፤ የውይይታቸውን ይዘት ግን በዝርዝር አልገለጸም። በቤተ መንግስቱ መግለጫ መሰረት ፕሬዚደንቱ በቀደመው እቅዳቸው መሰረት ደላዌር በሚ የሚገኘው መኖሪያ ቤታቸው መቆየታቸውን ትተው ዛሬ ወደ ዋይት ሀውስ ሊመለሱ አቅደዋል። ባይደን ጥቃቱን ተከትሎ በሰጡት መግለጫ ለሚስተር ትራምፕና ለቤተሰባቸው እንዲሁም የምረጡኝ ዘመቻ ስብሰባው ላይ ለነበሩት ሁሉ እጸልያለሁ ብለዋል። ትራምፕ ራሊ ራሊ ሽ ሽድ ብን ብል ኮንዳክትድ ፒስፉሊ ዊዛውት ኒ ፕሮብለም የምርጫ ዘመቻ የድጋፍ ስብሰባ ዝግጅታቸው በሰላም ያለምንም እክል መከናወን መቻል ሲኖርበት፣ በዚች ሀገር ፖለቲካ ተኮር ጥቃት እንዲህ ያለ ጥቃት ቦታ ይኖረዋል ተብሎ መታሰቡ ፈጽሞ ተሰምቶ አያውቅም። ሁላችንም ልናወግዘው ይገባል ብለዋል ፕሬዚደንት ባይደን። የፕሬዚደንት ባይደን የምርጫ ዘመቻም ማንኛውም የውጭ ኮሚኒኬሽን ስራ ለጊዜው እንደሚገታ አስታውቋል። የቴሌቪዥን ምርጫ ዘመቻ ማስታወቂያዎችንም በአስቸኳይ ለማንሳት እየሰራ መሆኑን አመልክቷል። ይህ በዚህ እንዳለ የሪፐብሊካን ፓርቲው ብሔራዊ ኮሚቴ ትናንት በኤክስ ገጹ ባወጣው መግለጫ ትራምፕ ነገ ሰኞ ሚልዋኪ ከተማ ላይ በሚከፈተው የፓርቲው ጉባኤ ላይ የመገኘት እቅዳቸውን እንዳለወጡ ነው ያስታወቀው። ጥቃቱን ተከትሎ ለሚስተር ትራምፕ የሚሰጠውን ምስጢራዊ የደህንነት ጥበቃ ደረጃ በሚመለከት ጥያቄዎች እየተነሱ ሲሆን የተወካዮች ምክር ቤት ሪፐብሊካን መሪዎች በጥቃቱ ዙሪያ ሙሉ ምርመራ እንደሚከፍቱ አስታውቀዋል። የዓለም መሪዎች የግድያ ሙከራውን እያወገዙ ነው። የአውሮፓ ኮሚሽን ፕሬዚደንት ኡርሱላ ቮን ደር ሌየን የደረሰው ጥቃት እጅግ እንዳስደነገጣቸው ገልጸው በፖለቲካ የተነሳሳ ጥቃት በዲሞክራሲ ቦታ የለውም ብለዋል። አጸያፊ ተግባር ያሉት የጀርመኑ ቻንስለር ኦላፍ ሹልዝም ዲሞክራሲ ላይ ስጋት የደቀነ በማለት አውግዘውታል። የፈረንሳይ ፕሬዚደንት ኢማኑዌል ማክሮን በበኩላቸው በዲሞክራሲ ቻችን ላይ የተሰነዘረ አሳዛኝ ጥቃት ብለው የጠሩት ሲሆን የአሜሪካን ሕዝብ ድንጋጤና ቁጣ እኛም የምንጋራው ነን ብለዋል። ዩናይትድ ስቴትስ የጥላቻ ቅስቀሳ ፖሊሲዎቿን ልትገመግም ይገባል ያለችው ሩሲያ በበኩሏ አጋጣሚውን ዋሽንግተን ለዩክሬን የምትሰጠውን ወታደራዊ ድጋፍ ለማውገዝ ተጠቅማበታለች። የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ ገንዘቡ ዩናይትድ ስቴትስ ውስጥ ሕግና ስርዓት ለሚያስከብሩ የፖሊስና ሌላም አገልግሎቶች ቢውል ሳይሻል አይቀርም ማለታቸው ነው የተጠቀሰው። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ በበኩላቸው ጥቃቱ እጅግ እንዳስደነገ ገጣቸውና ትራምፕ ፈጥነው እንዲያገግሙ ምኞታቸው መሆኑን ገልጸዋል። የቻይና ፕሬዚደንት ሺጂንፒንግ በሚስተር ትረምፕ ላይ በደረሰው ጉዳት ማዘናቸውን ገልጸዋል። የህንዱ ጠቅላይ ሚኒስትር ኔራንድራ ሞዲ በበኩላቸው በወዳጄ ላይ የተሰነዘረው ጥቃት በጥልቅ አሳስቦኛል ካሉ በኋላ በዲሞክራሲያዊ ሀገር በፖለቲካ ጉዳይ ጥቃት መሰንዘር ስፍራ የለውም ብለዋል። የጃፓኑ ጠቅላይ ሚኒስትር ፉሚዮ ኪሺዳም ዲሞክራሲ ላይ የሚሰነዘር ማናቸውንም ጥቃት በአንድ ላይ አጥብቀን መቃወም አለብን ማለታቸው ተጠቅሷል። የታይዋን የኦባማን ፕሬዚደንትን በጥቃቱ እንዳዘኑ ገልጸዋል። ከመካከለኛው ምስራቅ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔተንያሁ ጥቃቱ እጅግ እንዳስደነገጣቸው ገልጸው ለትራምፕ ደህንነትና ቶሎ ማገገም ያላቸውን ምኞት ገልጸዋል። ጥቃቱን የክህደት ድርጊት ሲሉ የጠሩት የግብፅ ፕሬዝደንት አብድልፋታህ አልሲሲ በበኩላቸው የዩናይትድ ስቴትስ የምርጫ ዘመቻዎች የሽብር የሁከትም ሆነ የጥላቻ ተግባር በሌለበት በሰላማዊና ጤናማ መንገድ እንዲቀጥሉ ምኞቴን እገልጻለሁ ብለዋል። የአርጀንቲና የብራዚል፣ የቺሌ፣ የቦሊቪያና የኮሎምቢያ መሪዎችም የግድያ ሙከራውን አውግዘዋል።